የወጣቶች ዓለም አፍሪካ ውስጥ በአብዛኛው የሴቶች ሚና ልጅ ማሳደግና የቤት ውስጥ ስራ ማከናወን ነው። በገጠሪቱ ኬንያ ልጅ የሌላቸው ሴቶች ልጅ የወለዱትን ያህል ክብር አያገኙም፣ ማህበራዊ መገለል ይገጥማቸዋል። ምንም እንኳን በአሁኑ ጊዜ በዘመናዊ ሕክምና መጸነስ የሚያስችሉ ዘዴዎች ቢኖሩም የገጠር ሴቶች ከዚህ እጅጉን ሩቅ ናቸው ትላለች የዶቼቭልዋ ዲያና ዋኒዮኒ። ጀዲሱ ሳው ዛሬ 39 ዓመቷ ነው። ለወላጆቿ ብቸኛ ልጅ ነች። ወላጆቿ በሞት ሲለየዋት ሕይወቷን ለማስተዳደር በአንድ ሆቴል ውስጥ ተቀጥራ መስራት ነበረባት። በ14 ዓመቷ ትዳር ብት ብትመሰርትም መሐንነቷ ካገባች ብዙም ሳትቆይ ፈተና ሆኗታል። እንደ ተጋባን ባለቤቴም ሆነ ወላጆቹ ይወዱኝ ነበረ። ከተጋባን ከሁለት ዓመታት በኋላ ባለቤቴ ልጅ ይፈልጋለሁ ይለን ጀመረ። ችግሩ ብዙ ዜ ማህፀኔን ያመኝ ነበር። እርዳታ እንዳገኝም የምነግረው ሰው አልነበረኝም። ሌሊት ጠጥቶ ሲገባ ይቀሰቅሰኝና ልጅ ይፈልጋለሁ ይለኝ ነበረ። ወላጆቹም ልጃቸው ወላድ ካልሆነች ሴት ጋር እንዲኖር እንደማይፈልጉ ይናገሩ ጀመረ። እንደዛም ሆኖ ባለቤቴ መሬት ላይ ቤት ለመስራት ፍየሎችና ከብቶችን ለማርባት ወሰው፣ ወላጅ አልባ ስለሆንኩ እዛው ብቆይና ብሞት ይሻለኛል ብዬ ወሰውኝ። ይሁንና የጀዲሳ ችግር በዚህ አላበቃም። የባለቤቷ ወላጆች ሁለቱም ከልጃቸው ጋር እንድትለያይ ጫና ያደርጉባት ጀመር። በትዳር ሶስት ዓመት ተኩል እንደቆየው የባለቤቴ እናት ችግር ይፈጥሩ ጀመር። እድሜሽ ገፍተዋል ይሉኝ ነበረ እና በእድሜ የምትመጥነውን እንዲያገባ ቦታ እንድለቅ ይነግሩኝ ጀመረ። ለመንኳቸው ግን አልተቀበሉኝም። በባህላችን ፍጹም የማይባሉ ነገሮችን ይሉኝ ጀመረ። በየምሽቱ የኔን ስሜት የሚነኩ ዘፈኖችን ያንጎራጉሩ ጀመር። መጥፎ መንፈስ እንዳለብኝና ቤታቸው መቆየት እንደማልችል ይነግሩኝ ነበር። በጉርጉር ሲያዊው 2004 ዓ.ም የጀዲሳ ባለቤት አባለቤት ሁለተኛ ሚስት አገባ። እሷም ወዲያው አረገዘች። ው ሙስጃናሊፖሜ ዲሳሳዋ ሁለተኛዋ ባለቤቱም ስታረግዝ፣ ዚህ የባለቤቴ የቤተሰቦች ለቅቄ እንዲሄድ አሳሰቡኝ። እሷም የስድስት ወር እርጉዝ ሳለች በሰላም እንድትገላገል የሰፈር ሽማግሌዎች መተቴን እንድተው ነገሩኝ። ይሄ ሁሉ የሚሆነው እሷ አልጋዬ ላይ እየተኛች ነው። በ2005 ወለደች። እኔ ግን ልጁን በአይኔ እንዳይ አልተፈቀደልኝም በመጥፎ መንፈስ ትገየዋለሽ በሚል የዛን ሌሊት ባለቤቴ ደበደበኝ። በማጭድ አንገቴን ቆረጠኝ። ድረሱልኝ የምለው አባት፣ ወንድም፣ እህት አልነበረኝም። አንገቴ ላይ በማጭዱ የተጎዳሁት ትልቅ ጠባሳ አሁንም አለ። ጀዲሱ ብቸኛዋ ሴት አይደለችም። እሱ አሁን በምትኖርበት የሴቶች ተቋም 30 ሴቶች ይኖራሉ። ተቋሙ የተመሰረተው በ2003 ዓ ም ነው። ዳርላን ሩኪ ሚራንጋ ሚሽን የተሰኘውን ይህን ተቋም የመሰረቱት ዳርላን ሩኪ ሴቶቹ ተመልሰው ከህብረተሰቡ ጋር እንዲዋሃዱ እና አነስተኛ ንግድ እንዲጀምሩ ያበረታታሉ። የተለያየ ችግር ያላቸው ብዙ ሰዎች እኔ ጋር ይመጡ ነበር ያኔ ይህንን ተቋም ለመመስረት ወሰንኩ። የሚቆዩበት የሚኖሩበት እነሱን ለማማከር እድል ማግኘት የምችልበት። ምንም እንኳን መከራን ቢያሳልፉም ሕይወት መቀጠል አለበት። እዚህ ሲመጡ ሕይወት ተስፋ ቢስ ነበር። አሁን ግን ጤነኛና የተባረኩ ናቸው። የኬንያ ኪሱሙ ና ዱጎ የድሆች መኖሪያ ሰፈር ውስጥ ጄን አቲኖ ይኖራሉ። ዛሬ 59 ዓመታቸው ነው። ባለቤታቸው በሕይወት የሉም። እሳቸውም እንደ ጀዲሳ ልጅ የላቸውም። የእሳቸው ታሪክ ግን ለየት ይላል። ባለቤታቸው ከትዳራቸው አላባረሯቸውም ወይም ሌላ ሴት አላገቡም። የባላቸው ወላጆች አላገለሏቸውም። ይሁንና ሰፊው ማህበረሰብ እና አንዳንድ የባለቤታቸው ዘመዶች እያገሏቸው ነበር። ለዚህ ሙቱ ውጠቴንጎ ኪዶ፣ ሰዎች የሚጠብቁትን ካላሟላሽ ሁልጊዜ ይጨቁኑሻል። ብዙ መጥፎ ነገሮች መስማት ነበረብኝ። ደካማ ከሆንሽ ጥለሽ ትሸሻለሽ፣ ጠንካራ ከሆንሽ ግን እግዚአብሔርን እያመሰገንሽ ለመቆየት አቅሙ ይኖርሻል። ባለቤቴ ሲያርፍ ሌላ ማግባት አልፈለግኩም። ብቻዬን ሆኜ ማርጀት ነው የወሰንኩት። ጂን ያማቸው ነበር። ይሁንና መሀን መሆን አለመሆናቸውን ተመርምረው አያውቁም። ዶክተር ቻርለስ ሞምባሳ ውስጥ የስነ ልቦና ሐኪም ናቸው። መሀንነት የወንዱም ችግር ሊሆን እንደሚችል በመግለጽ የምክር አገልግሎት ይለግሳሉ። አብዛኛውን ጊዜ ምርመራ ስናካሄድ ሴቶቹ ፈቃደኞች ናቸው፣ ወንዶቹ ግን አስቸጋሪ ናቸው። ምክንያቱም ሴቷ ፍሬያማ ሆና ችግሩ ከወንዱ ሊሆን ይችላል። ያንን መቀበል ደግሞ በጣም ከባድ ነው። የመውለድ ችግር የሚገጥማቸው ሰዎች በዘመናዊ መንገድ የሚታገዙበት መንገዶች አሉ። ሕክምናው ግን አሁንም ድረስ በኬንያ ገጠሩ ክፍል ለሚኖሩ ሰዎች ሩቅና ውድ ነው። በተለይ ወደ አረብ ሀገር በቤት ሰራተኝነት ተቀጥረው ለመስራት የሚጓዙ ሴት ኢትዮጵያውያን ብዙ መከራ እንደሚፈጸምባቸው በተለያዩ ጊዜያት ዘግበናል። ቀጥለን የምንሰማት ኬንያዊት ወጣት ስራ ለማግኘት ብላ የወሰደችው እርምጃና የደረሰባት በደል ጠንከር ያለ ነው። የዱችቬልዋ ዲያና ዋንዮኒ አሸባብን ተቀላቅላ የነበረችውን ወጣት ሞምባሳ ከተመለሰች በኋላ አግኝታ አነጋግራታለች። ራዲያ ማንቦ 27 ዓመቷ ነው። አሸባብ ጋር እያለች ትለብሰው በነበረው ጥቁር ቡርቃ ፈንታ ዛሬ አበባ ያለበት ድሪያ ለብሳለች። ከሶማሊያው ደፈጣ ተዋጊ ቡድን አሸባብ አምልጣ ወደ ኬንያ ከተመለሰች ገና ሁለት ወሯ ነው። ኬንያ እስክትገባ ድረስ ረዥም መንገድ በእግሯ መጓዝ ነበረባት። ራዲያ ከአምስት ዓመት በፊት ቡድኑን የተቀላቀለችው ሀገሯ ስራ ባለማግኘቷ ነበር። አባቴን የሚያውቁ ሰው ናቸው ወደዛ የወሰዱኝ። አብረሽን ወደ ሶማሊያ ሂጂ፣ እዛ ስራ አለ አሉኝ። እኔም በምግብ አብሳይነት ለመስራት ተስማማሁ። ይሁንና እዛ ስደርስ ረጅም ጢም ያላቸው አረቦች ነበር የጠበቁኝ። እዛ እንደ ደረስኩ ማምለጥ እንዳልችል አድርገው በሩን ዘጉብኝ። ንካዋታንጂ ራዲያ ከደረሰባት ስነ ልቦናዊ ጉዳት ሌላ ገላዋ ላይ ያለው ጠባሳ የደረሰባትን ድብደባ መስካሪ ነው። ለአምስት ዓመታት የተደፈረችው ወጣት ሞምባሳ ከገባች በኋላ ባደረገችው የጤና ምርመራ የኤችአይቪ ቫይረስ በደሟ እንደሚገኝ አውቃለች። የወሰዱኝ ሰዎች ጥሩ ሰዎች አልነበሩም። ደብድበውኛል፣ አስፈራርተውኛል ስልሳ ሺህ የኬንያ ሺሊንግ ደሞዝ እንደሚከፈለኝ ነበር የነገሩኝ። በመጨረሻ ግን አንድም ሳንቲም አልሰጡኝም። የወሲብ ባሪያ ነበር ያደረጉኝ። ይገርፉኝም ነበር። ከዛ ሳመልጥ ሰውነቴ ሁሉ ቁስል ነበር። ለማምለጥ የቻልኩት አንድ ቀን ለበርካታ እንግዶች በር የመክፈት ዕድል ባገኘሁበት ጊዜ ነበር። ያኔ ሮጬ ወደ ጫካ ገባሁ። እዛ ተሸሽጌ ከቆየሁ በኋላ ወደ ቤት የሚወስደኝ መንገድ የትኛው እንደሆነ የሚያሳየኝ ሰው አገኘው። ራዲያ ብቻዋን አይደለችም። በርካታ ወጣት ሴቶችና ልጃገረዶች በሶማሊያው የአሸባሪ ቡድን ተደብድበዋል። ስራ ወይም ትዳር እናገኛለን ብለው ተታለዋል። የኬንያ ብሔራዊ የጸረ ሽብር ኃላፊ ማርቲን ኪማኒ እንደ ራዲያ አይነት ታሪክ በመበራከቱ የሀገራቸው መንግስት ሁኔታውን ለመቀየር እየሰራ እንደሆነ ይናገራሉ። የኬንያ መንግስት በአልሸባብ ታጣቂዎች የሚደርሱ ጥቃቶችን ቀንሷል። ነገር ግን አልሸባብን ተቀላቅለው የነበሩ ኬንያውያን ካመለጡ ወይም ጠፍተው ከተመለሱም በኋላ አንዳንድ ጊዜ የአሸባሪው ቡድን የጥቃት ሰለባ ይሆናሉ። እነዚህ ተመላሾችን መልሰው ከማህበረሰባቸው ጋር ተቀላቅለው መኖር እንዲችሉ እንተባበራቸዋለን። አንዳንዶች ደግሞ ወደ ኬንያ የሚመለሱት የሽብር ጥቃት አቅደው ነው። ይህንን ከደረስንበት ደግሞ ምህረት አናደርግላቸው። በ2015 ዓ ም የኬንያ መንግስት የሽብር ቡድኑን ተቀላቅለው ለነበሩ በርካታ ወጣቶች ምህረት አድርጎ ከማህበረሰቡ ጋር አቀላቅሏል። ነገር ግን በርካታ ተመላሾች መመለሳቸውን ለባለስልጣናት አያሳውቁም። ይህም ቡድኑ ኬንያ ውስጥ ባለው መረብ ተጠቂ ያደርገናል ብለው ስለሚሰጉ ነው። ምንም እንኳን በአሁኑ ሰዓት ምን ያህል ሴቶች ወይም ልጃገረዶች የአሸባብን ቡድን ተቀላቅለው እንደሚገኙ በትክክል የሚገልጽ አሀዝ ባይኖርም ሞምባሳ እንደሚገኘው የሰብአዊ መብት ቡድን ገለጻ ቁጥሩ እጅግ ከፍተኛ ነው። ታጣቂው ቡድን ሞምባሳ ከተማ ውስጥ ባለፉት አስር ዓመታት ሲንቀሳቀስ ቆይቷል። አንዳንድ ተቀጣሪዎች ሲሞቱ፣ ሌሎች እድል አድርገው ተመልሰው ወደዚህ መጥተዋል። ብሔራዊ መንግስታችን ለተመላሾቹ ይቅርታ አድርጓል። አንዳንዶች ግን በሚስጥር ስለተመለሱ ትክክለኛ የሆነ ቁጥር የለንም። አብዛኞቹ ጥናቶቻችን የተመረኮዙት በአይንማኞችና ልጆቻቸው ሲጠፉባቸው ባሳወቁን ወላጆች መረጃ ላይ ነው። ስለሆነም ከአስር ሺህ በላይ ወጣቶች ሚሊሻውን ተቀላቅለዋል ብለን እንገምታለን። ከሞምባሳ ብቻ ከሁለት ሺህ በላይ የሚሆኑ ወጣቶችን በዚህ ምክንያት ሳናጣ አንቀርም ይላሉ የኬንያው ማኅበረሰብ እርዳታ ማዕከል ዋና ዳይሬክተር ፊሊስ ሙአማ። አድማጮች ስራ ለማግኘት ብላ የአሸባቡን ቡድን ተቀላቅላ ስለነበረችው ወጣትና ልጅ ባለመውለዳቸው ከማህበረሰቡ ስለሚገልሉት ኬንያውያን ሴቶች ታሪክ የቃኘንበት የዛሬው የወጣቶች ዓለም ዝግጅት የእስካሁኑ ነበር። ልደት አበበ ነኝ። ጤና ይስጥልኝ።